መጽሐፈ ነገሥት ካልዕ ምዕራፍ ሃያ አምስት ሴዴቅያስም በነገሰ በዘጠኝኛው ዓመት በአስረኛው ወር ከወሩም በአስረኛው ቀን የባቢሎን ንጉሥ ናቡከደነጾር ሰራዊቱ ሁሉ ወደ ኢየሩሳሌም መጥተው ከበቡአት በዙሪያዋም እርድ ሰሩባት። ከተማይቱም እስከ ንጉሡ እስከ ሴዴቅያስ እስከ አሥራ አንደኛው ዓመት ድረስ ተከባ ነበር። በአራተኛው ወር በዘጠኝኛው ቀን በከተማይቱ ራብ ጸንቶ ነበርና ለአገሩ ሰዎች እንጀራ ታጣ። ከተማይቱም ተሰበረች። ሰልፈኞቹም ሁሉ በሁለት ቅጥር መካከል ባለው በር ወደ ንጉሥ አትክልት በሚወስደው መንገድ በሌሊት ሸሹ። ከለዳውያንም በከተማይቱ ዙሪያ ነበሩ። በአረባም መንገድ ሄዱ። የከለዳውያንም ሰራዊት ንጉሡን ተከታተሉ። በኢያሪኮም ሜዳ ያዙት። ሰራዊቱም ሁሉ ከእርሱ ተለይተው ተበትነው ነበር። ንጉሡንም ይዘው የባቢሎን ንጉሥ ወዳለበት ወደ ሪብላ አመጡት። ፍርድም ፈረዱበት። የሰዴቅያስንም ልጆች በፊቱ ገደሏቸው። የሰዴቅያስንም ዐይኖች አወጡ። በሰንሰለትም አሰሩት፣ ወደ ባቢሎንም ወሰዱት። በባቢሎንም ንጉሥ በናቡከደነፆር በዐሥራ ዘጠኝኛው ዓመት በአምስተኛው ወር ከወሩም በሰባተኛው ቀን የባቢሎን ንጉሥ ባሪያ የዘበኞቹ አለቃ ናቡዘረዳን ወደ ኢየሩሳሌም መጣ። የእግዚአብሔርንም ቤትና የንጉሡን ቤት አቃጠለ። የኢየሩሳሌምንም ቤቶች ሁሉ፣ ታላላቆቹን ቤቶች ሁሉ በእሳት አቃጠለ። ከዘበኞቹም አለቃ ጋር የነበረው የከለዳውያን ሰራዊት ሁሉ የኢየሩሳሌምን ቅጥር ዙሪያዋን አፈረሱ። የዘበኞቹም አለቃ ናቡዘረዳን በከተማይቱ ውስጥ የቀረውን ሕዝብ፣ ሸሽተውም ወደ ባቢሎን ንጉሥ የተጠጉትን የቀሩትንም ሕዝብ አፈለሰ። የዘበኞቹም አለቃ ከአገሩ ድኾች ወይን ተካዮችና አራሾች እንዲሆኑ አስቀረ። ከለዳውያንም በእግዚአብሔር ቤት ውስጥ የነበሩትን የናስ አምዶች፣ በእግዚአብሔርም ቤት የነበሩትን መቀመጫዎችና የናስ ኩሬ ሰባበሩ። ናሱንም ወደ ባቢሎን ወሰዱ። ምንቸቶቹንና መጫሪያዎቹንም መኰሰሪያዎቹንና ጭልፋዎቹንም የሚያገለግሉበትንም የናስ ዕቃ ሁሉ ወሰዱ። የዘበኞቹም አለቃ ማንደጃዎቹንና መቀመጫዎቹን የወርቁን ዕቃ ሁሉ በወርቅ የብሩንም በብር አድርጎ ወሰደ። ሰሎሞንም ለእግዚአብሔር ቤት የሠራቸውን ሁለቱን አምዶች አንዱንም ኩሬ መቀመጫዎቹንም ወሰደ። ለእነዚህ ዕቃዎች ሁሉ ናስ ሚዛን አልነበረውም። የአንዱም አምድ ቁመት ዐሥራ ስምንት ክንድ ነበር። የናሱም ጒልላት ነበረበት፣ የጒልላቱም ርዝመት ሦስት ክንድ ነበር። በጒልላቱም ላይ በዙሪያው የናስ መርበብና ሮማኖች ነበሩ፣ እንዲሁም ደግሞ በሁለተኛው አምድ ላይ መርበብ ነበረበት። የዘበኞቹም አለቃ ታላቁን ካህን ሰራያን ሁለተኛውንም ካህን ሶፎንያስን ሦስቱንም በረኞች ወሰደ። ከከተማይቱም በሰልፈኞቹ ላይ ተሹመው ከነበሩት አንዱን ጀንደረባ፣ በከተማይቱም የተገኙትን በንጉሡ ፊት የሚቆሙትን አምስቱን ሰዎች፣ የአገሩንም ሕዝብ የሚያሳልፍ የሠራዊቱን አለቃ ጸሐፊ፣ በከተማይቱም ከተገኙት ከአገሩ ሕዝብ ስድሳ ሰዎች ወሰደ። የዘበኞቹም አለቃ ናቡዘረዳን ወስዶ የባቢሎን ንጉሥ ወዳለበት ወደ ሪብላ አመጣቸው። የባቢሎንም ንጉሥ መታቸው፣ በሐማትም ምድር ባለችው በሪብላ ገደላቸው። እንዲሁ ይሁዳ ከአገሩ ተማረከ። የባቢሎንም ንጉሥ ናቡከደነፆር በይሁዳ ምድር በቀረው ሕዝብ ላይ የሳፋንን ልጅ የአኪቃምን ልጅ ጎዶልያስን አለቃ አደረገው። የጭፍሮቹም አለቆች ሁሉ የናታንያ ልጅ እስማኤል፣ የቃሪያም ልጅ ዮሐናን የነጦፋዊው የተንሁሜት ልጅ ሰራይ፣ የማዕካታዊው ልጅ ያእዛንያ፣ ሰዎቻቸውም የባቢሎን ንጉሥ ጎዶልያስን እንደ ሾሙ በሰሙ ጊዜ ወደ ጎዶልያስ ወደ ምጽጳ መጡ። ጎዶልያስም ከከለዳውያን ሎሌዎች የተነሣ አትፍሩ፣ በአገሩ ተቀመጡ፣ ለባቢሎንም ንጉሥ ተገዙ፣ መልካምም ይሆንላችኋል ብሎ ለእነርሱና ለሰዎቻቸው ማለላቸው። በሰባተኛ ወር ግን የመንግሥት ዘር የነበረ የኤሊሳም ልጅ የናታንያ ልጅ እስማኤል ከእርሱም ጋር ዐሥር ሰዎች መጥተው ጎዶልያስንና ከእርሱ ጋር በምጽጳ የነበሩትን አይሁድንና ከለዳውያንን እስኪሞቱ ድረስ መቱአቸው። ከለዳውያንንም ፈርተው ነበርና ከታናሹ ጀምሮ እስከ ታላቁ ድረስ ሕዝቡ ሁሉ፣ የጭፍሮቹም አለቆች ተነሥተው ወደ ግብጽ መጡ። እንዲህም ሆነ የይሁዳ ንጉሥ ዮአኪን በተማረከ በሠላሳ ሰባተኛው ዓመት በዐሥራ ሁለተኛው ወር ከወሩም በሃያ ሰባተኛው ቀን የባቢሎን ንጉሥ ዮርማሮዴቅ በነገሠ በአንደኛው ዓመት የይሁዳን ንጉሥ ዮአኪንን ከወህኒ ያወጣው በፍቅርም ተናገረው። ዙፋኑንም ከእርሱ ጋር በባቢሎን ከነበሩት ነገሥታት ዙፋን በላይ አደረገለት። በወህኒም ውስጥ ለብሶት የነበረውን ልብስ ለወጠለት። ዮአኪንም በሕይወቱ ዘመን ሁሉ بفي توه الجذئن جرايب لا نبر نجس به وتزمنه لويزوت ترك اللب ألت ألت يست أو نبر.